ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለኢትዮጵያ የመከላከያ ሰራዊት ድጋፍ ለመስጠት በትላንትና ዕለት ከአዲስ አበባ ላይ የተካሄደውን ሰልፍ ተንተርሶ የተጠናቀረ ዘገባ በዕለቱ አቢሬስ ይዘናል። የሕወሓት መሪ ዶክተር ደብረ ጽዮን ገብረ ሚካኤል መቀሌ ላይ የተናገሩትም ደርሶናል። በወልዲያና ና በአካባቢው በተስፋፋው ወታደራዊ ጥቃት ሰላማዊ ሰዎች አካባቢያቸውን ለቀው እየወጡ መሆናቸውንና እንዲሁም ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ለምሽቱ ከያዝናቸው ናቸው ዘገባዎች ውስጥ ናቸው። ዜናውን ተከትሎ በሚስተናግደው የመጽሔት ክፍለ ጊዜ ይተነተናሉ። ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ሰኞ ነሐሴ 3 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪዋ ብርሃን ኃይሉ ዋና አዘጋጁ ሰለሞን አባተና ከቴክኒክ መሐንዲሱ ሲድራክ ፍራንክሊን እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅ ይታየ ጤና ስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጅ ይታየ ነኝ። ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ታውቋል። ሱዳን አምባሳደሯን የጠራቻቸው በትግራይ ክልል ባለው ግጭት የሸምጋይነት ሚና ለመጫወት ያቀረበችው ጥያቄ በኢትዮጵያ ውድቅ መደረጉን ተከትሎ ነው። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ለጋዜጠኞች ሲናገሩ ከአንዳንድ የሱዳን መሪዎች ጋር ያለን የመተማመን ደረጃ ተሸርሽሯል ማለታቸው ይታወሳል። የአሜሪካ ድምፅ ያነጋገራቸው የፖለቲካ ሳይንስ ምሁር ከትግራዩ ግጭት በኋላ ብቅ ያሉ የሁለቱን ሀገሮች ግንኙነት የሚያሻክሩ ጉዳዮች የኢትዮጵያን መንግስት ጥርጣሬ ምክንያታዊ የሚያደርጉ ናቸው ብለዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በኢትዮጵያ አፋር ክልል ከሁለት መቶ የሚበልጡ ተፈናቃዮች ተገድለዋል ተብለው የወጡ ሪፖርቶች በጥልቅ አሳስበውናል ሲል ዩኒሴፍ አስታወቀ። የተባበሩት መንግስታት የሕፃናት መርጃው ድርጅት ዋና ስራ አስኪያጅ ሄንሪታ ፎር ዛሬ ያወጡት መግለጫ ባለፈው ሐሙስ አፋር ክልል ውስጥ ተፈናቃይ ቤተሰቦች በተጠለሉባቸው የጤና ጣቢያና ትምህርት ቤት ላይ በተፈጸመ ጥቃት ከአንድ መቶ የሚበልጡ ልጆች ያሉባቸው ከሁለት መቶ በላይ ሰዎች መገደላቸውን ያመለከቱት ሪፖርቶች እጅግ አሳስበውናል ብለዋል። ትግራይ ውስጥ ለወራት ከተካሄደው ውጊያ ተከትሎ ከመካከላቸው ቢያንስ 160 ሺህ ልጆችን ጨምሮ 400 ሺህ ሰዎች በጽኑ ረሃብ ሁኔታ ውስጥ እንዳሉ ያመለከተው ዩኒሴፍ በአሁኑ ወቅት በትግራይና በአዋሳኝ የአማራና የአፋር ክልሎች አራት ሚሊዮን ሰዎች በአጣዳፊ የምግብ እጦት ውስጥ እንደሚገኙ አውስቷል። እስካሁን በግጭቶች ምክንያት ቀያቸውን ለቀው በወጡት 200 ሚሊዮን ሰዎች ላይ ባለፉት ቅርብ ጊዜያት በተካሄዱት ውጊያዎች ደግሞ 100 ሺህ አዲስ ተፈናቃዮች የተጨመሩ መሆኑን ነው ዩኒሴፍ ያመለከተው። ከሌላ ዜና የተባበሩት መንግስታት የዓለም የምግብ ፕሮግራም በርካታ ችግሮች ያሉ ቢሆንም ባለፉት የአውሮፓ ሰኔና ሐምሌ ወራት ውስጥ በሰሜን ምዕራብና በከፊልም በደቡባዊ ትግራይ ለአንድ ሚሊዮን ነዋሪዎች የምግብ እርዳታ ልናደርስ ችለናል ሲል አስታወቀ። ሆኖም ባለው የምግብ የገንዘብና የቴሌኮሚኒኬሽንስ መገናኛ እጥረት የተነሳ ልንደርስ የቻል ነው የረሃብ ቸነፈር አፋፍ ላይ ያሉትን ጨምሮ የምግብ እርዳታ ልናቀርብላቸው በእቅድ ከያዝናቸው ሰዎች ውስጥ ግማሹን ብቻ ነው ብሏል። የዓለም የምግብ ፕሮግራም ከዚህ ነሐሴ ወር ጀምሮ ለ2.1 ሚሊዮን ሰዎች አጣዳፊ የምግብ እርዳታ ለማቅረብ እቅድ ያለው መሆኑን ገልጿል። ይህን እቅዱን ለማሳካት በየሳምንቱ ቢያንስ 6000 ሜትሪክ ቶን ምግብ እንደሚያስፈልገው በወጣው መግለጫ አስታውቋል። በቅርብ ሳምንታት በጸጥታው መደፍረስና በእንቅስቃሴ ገደቦች የተነሳ ባቀድነው መጠን የምግብ እርዳታውን ወደ ክልሉ ለማድረስ አልቻልንም ነው ያለው። በዚህ አውሮፓ ነሐሴ ወር የመጀመሪያ ሳምንት ውስጥ በአባላ መተላለፊያ በኩል ከ175 በላይ እርዳታ የጫኑ መኪናዎች ትግራይ መድረሳቸውን ገልጾ ከዚያም ውስጥ ዘጠናው ከ5 ሺህ ቶን በላይ ሕይወት አድን የምግብ እርዳታ የጫኑ ናቸው ብሏል። በቀጣዮቹ ቀናት ደግሞ ተጨማሪ ምግብ፣ ነዳጅ፣ አልሚ ምግብ እንዲሁም የጤና የንጽሕናና የመጠለያ ቁሳቁስ የጫኑ መኪናዎች ይደርሳሉ ተብሎ እንደሚጠበቅ የመንግስታቱ ድርጅት የዓለም የምግብ ፕሮግራም አክሎ ተናግሯል። ባለፈው ወር ውስጥ ትግራይ ውስጥ በሰብአዊ እርዳታ እጥረት ምክንያት ሰዎች ለስቃይ ተዳርገዋል። አሁንም ለረሃብ ቸነፈር ከመጋለጣቸው በፊት ሊደረስላቸው ይገባል ያሉት የዓለም የምግብ ፕሮግራም የትግራይ ምላሽ ክፍል ዲሬክተር ማይክል ዳንፎርድ፣ ሁሉም ወገኖች ተኩስ በማቆም ነፍስ አድን የሰብአዊ ረድኤት ባልተገደበ መንገድ ወቅቱ ሳያልፍ እንዲደርስ ዋስትና እንዲሰጡ WFP ይጠይቃል ብለዋል። አስከትለውም በአጎራባች የአማራና የአፋር ክልሎችም በግጭቱ ምክንያት ነዋሪዎች ይበልጡን ወደ ረሃብ አደጋ እያመሩ መሆኑን ገልጸው ድርጅታቸው በአፋጣኝ ሕይወት አድን የምግብ እርዳታ ማድረስ ስለሚቻልበት መንገድ ከሀገሪቱ መንግስት ጋር እየተነጋገረ መሆኑን አስታውቀዋል። ይህ በእንዲህ እንዳለ የዓለም አቀፍ ቀይ መስቀል ከኢትዮጵያ የትግራይ ክልልና ከሌሎች የሰሜኑ የሀገሪቱ ክፍሎች በተነሳው ጦርነት ምክንያት እጅግ ብዙ ስደተኞች እየተጨመሩ በመሆኑ ደቡባዊ ምስራቅ ሱዳን ካምፖች ያሉትን የስደተኞቹን የኑሮ ሁኔታ ይብሱን ከባድ እያደረገው መሆኑን አስታወቀ። ምግብ፣ ንጹህ ውሃ መጠለያና የንጽህና መጠበቂያዎች እጥረት አስከፊ ደረጃ ላይ መድረሱን የገለጸ ሲሆን በምግብ እጥረት፣ በወባና ሄፓታይትስ ኢ በተባለ የጉበት በሽታ አይነት የሚጠቁ ሰዎች ቁጥር ጨምሯል ብለዋል። አሁን ወቅቱ ክረምት መሆኑ ሁኔታዎችን አባብሷል ያለው አይሲአርሲ አንዳንድ ስደተኞች አደገኛ በሆኑ መንገዶች እንዲጓዙ ወይም ወደ ሀገሪቱ ሌሎች ቦታዎች እንዲንቀሳቀሱ አስገድዷቸዋል ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያና የኬንያ ባለስልጣናት የሻከረውን የሀገሮቻቸውን ዲፕሎማሲያዊ ግንኙነት ለማሻሻል ተስማሙ። ትናንት እሁድ ባለስልጣናቱ ተወያይተው የደረሱበትን ስምምነት የተከታተለው ሞሐመድ ካሊዬ ከሞቃዲሾ ያደረሰን ዘገባ አለ፣ ጽዮን ግርማ ታቀርበዋለች። በውጭ ጉዳይ ሚኒስትር ራቻኤል ኦማሞ የተመራው የኬንያ ልዑክ ከሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮቤል ጋር ተወያይቷል። ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው የጽሁፍ መግለጫ እንደሚያስረዳውም ለብዙ ወራት ሻክሮ የቆየውን የሁለቱን ተጎራባች ሀገራት ግንኙነት በማጠናከር በንግድና ደህንነት ዘርፎች ላይ ለመስራት ተስማምተዋል። መግለጫው አያይዞም ለሶማሊያው ጠቅላይ ሚኒስትር ከኬንያው ፕሬዚዳንት ኡሁሩ ኬንያታ ኬንያን ለመጎብኘት ጥሪ እንደደረሳቸው አስታውቋል። የሁለቱን ሀገራት ግንኙነት አሻክሮት የቆየው በአለም አቀፍ ፍርድ ቤት በመታየት ላይ ያለው የ የባህር ድንበር ጉዳይ እልባት እንዲያገኝም ሶማሊያ አጽንኦት ሰጥታበታለች። ይህ ጉዳይ ከፍርድ ቤት ውጪ እንዲታይ ኬንያ ጥያቄ ስታቀርብ ቆይታለች። በሌላ በኩል ባለፈው ዓመት ታህሳስ ኬንያን በውስጥ ጉዳይ ጣልቃ እየገባች ነው የሚል ክስ ያሰማችው ሶማሊያ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት አቋርጣው ቆይታለች። አሊ አብዱ ኪያር የተባሉ ተንታኝ በሁለቱ ሀገራት መካከል እሾሃማ የሆኑ ጉዳዮች ቢኖሩም እንኳን የኬንያውያን ጉብኝት ለግንኙነቱ መሻሻል መልካም ጅማሮ ነው ይላሉ። ላለፉት አመታት ለሁለቱ ሀገራት ዋነኛ የዲፕሎማሲ ውዝግብ መነሻ የሆነው የባህር ጠረፍ ይገባናል ውዝግብ ነው። ኬንያ በዓለም አቀፍ ፍርድ ቤት እየታየ ያለው ክስ የማይቀለበስ መሆኑን ካመነች የሁለትዮሽ ግንኙነቱን ማጠናከር አስፈላጊ ነው ነው ያሉት። ሶማሊያና ኬንያ የባህር ጠረፍ ይገባኛል ውዝግብ ውስጥ ቢገቡም እንደ አውሮፓውያን የቀን አቆጣጠር ከ2011 ጀምሮ የአፍሪካ ሕብረት የሰላም አስከባሪ ኃይል ጽንፈኛውን ታጣቂ ቡድን አልሸባብን ለመዋጋት ወታደሮችን ወደ ሶማሊያ ሲልክ ኬንያ አንዷ ተሳታፊ ሀገር ናት። በዚህም ምክንያት ታጣቂዎቹ ብዙ ጥቃቶችን ኬንያ ውስጥ መፈጸማቸው ይታወሳል። ይሆንን ለዘገባው አመሰግናለሁ። በሌላ የአፍሪካ ዜና ማሊ ውስጥ ቢያንስ 50 ሰዎች በታጣቂዎች መገደላቸው ተሰምተዋል። ከኒጀር ጋር በሚያዋስነው ድንበር አካባቢ የሚገኙ ሶስት መንደሮችን ታጣቂ እስላማዊ ቡድን አባላት ትናንት በአንድ ጊዜ ወረው ሲያበቁ ጥቃት እንዳደረሱ ነው የወረዳው አስተዳዳሪ የገለጹት። ብዙዎች መቁሰላቸውንና ንብረት መዘረፉንና መቃጠሉንም ባለስልጣኑ ጨምረው አስታውቀዋል። ለጥቃቱ ኃላፊ ነኝ ያለ ወገን እንደሌለ ሮይተርስ ዘግቧል። የዓለም ሙቀት በአደገኛ ሁኔታ እየጨመረ መምጣቱንና ሊቀለበስ በማይችልበት ደረጃ ላይ መድረሱን የተባበሩት መንግስታት ድርጅት አሳሰበ። ይሁንና ሁኔታው እንዳይባባስ ለመከላከል እርምጃ መውሰድ እንደሚቻል ድርጅቱ ጨምሮ ገልጿል። ሪፖርቱን አስመልክቶ የአሜሪካ ድምፅ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። የተባበሩት መንግስታት ድርጅት በአየር ንብረት ለውጥ ዙሪያ በመንግስታት መካከል የሚያካሂደው የውይይት መድረክ ዛሬ በስዊዘርላንድ ባወጣው መግለጫ የአየር ንብረት ለውጥ እየደረሰ ያለው የሰው ልጆች በ አስራ ዘጠነኛው መቶ ክፍለ ዘመን ከነበረው የኢንዱስትሪ ዘመን በፊት አንስቶ ሲያደርጓቸው የነበሩት እንቅስቃሴዎች መሬት ከ አንድ ነጥብ አንድ ዲግሪ ሴልሽስ በላይ እንዲሞቅ በማድረጉ መሆኑ የማያጠራጥር ነው ሲል አስታውቋል። የውይይት መድረኩ ሊቀመንበር የሆኑት ሆሳንግሊ እንደተናገሩት የአየር ንብረት ለውጥ በመላው ዓለም ላይ የሚገኙ ሰዎችን ህይወት የሚያቃውስ ነው። It is indisputable that human activities are causing climate change and making extreme weather events more frequent and severe. በመጀመሪያ ደረጃ የሰዎች እንቅስቃሴ የአየር ንብረት መዛባትን እያስከተለ ለመሆኑ ምንም ክርክር አያስፈልገውም። በሁለተኛ ደረጃ የአየር ንብረት ለውጥ ተጽዕኖ እያሳደረ ያለው በፕላኔታችን ላይ በሚገኙ ሁሉም አገራት ዘንድ ነው። በመጨረሻ ደግሞ ዓለም ሙቀትን ለመቀነስ ጠንካራ፣ ፈጣንና ዘላቂነት ባለው መልኩ የካርበን ዳይኦክሳይድ እና ሌሎች በካይ ጋዞችን ልቀት መቀነስ ያስፈልጋል። የአየር ንብረት ለውጥ ሁኔታ ላይ የሚወያየው የመንግስታቱ ጥምረት እንዳስጠነቀቀው የዓለማችን ሙቀት እንደ ገደብ ከተቀመጠው የ1.5 ዲግሪ ሴልሽየስ የሙቀት መጠን ሊደርስ ወይም ሊያልፍ ይችላል። ይህ ደግሞ ግግር በረዶች እንዲቀልጡ፣ የባህር ወለል መጠን እንዲጨምርና አውዳሚ የጎርፍ አደጋዎችና ድርቆች እንዲከሰቱ ያደርጋል። ሆኖም ለካርበን ዳይኦክሳይድ ልቀት ከፍተኛ አስተዋጽኦ የሚያደርገውንና በከባቢ አየር ላይ ጉዳት የሚያስከትለውን የፎሲል ነዳጅ ምርቶችን በአስቸኳይ መጠቀም በማቆም በዓለም ዙሪያ የሚደርሰውን ጉዳት መቀነስ ይቻላል ሲል 195 አባል ሀገራት ያጸደቁት የመንግስታት ድርጅቱ ሪፖርት ጠቁሟል። በአሜሪካ ድምፅ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። አፍጋኒስታን ውስጥ የታሊባን ታጣቂዎች በሰሜንና ሰሜን ምስራቅ ያለችውን ኩንዱዝን አብዛኛውን ክፍል እንዲሁም ዛራንጅ እና ሌሎች ሁለት የክፍለ ሀገር ዋና ከተሞችን ተቆጣጥረዋል። በካቡል የዩናይትድ ስቴትስ ኤምባሲ ታሊባን አዲስ ጥቃት ከፍቶ በርካታ ከተሞችን መቆጣጠሩን አውግዟል። የዩናይትድ ስቴትስ የመከላከያ ሚኒስቴርም ታሊባን ጥቃቱን አቁሞ ንግግር እንዲጀምር አሳስቧል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂ ታየን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ነሐሴ 3 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ዕለቱ አቢር እስከ ማቅናታችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማ። ራሱን ሲቀይር ሁለት ነገሮች ናቸው የሆኑ። አንደኛ የቫይረሱ ክምችት እጅግ ብዙ። ለምሳሌ አንድ ሰው ከአፍንጫ ውስጥ የቫይረሱን ሳምፕል በምንወስድበትና በምንመለከተው ጊዜ ከቀደመው አልፋ ከሚባለው ቫሪያንት አንድ ሺህ እጥፍ የቫይረስ ክምችት በዛ ሰው ላይ እናገኛለን። ፕሮፌሰር ጥላሁን አደራ ይባላሉ ዘረመሉን በለወጠው ዴልታ በተባለውና በዓለም ዙሪያ በስፋት ተሰራይቶ በነበረው ከእርሱ በቀደመው አልፋ በተባለው የኮሮና ቫይረስ ዝርያ መካከል ያለውን ልዩነት አስመልክቶ ከሰጡት ማብራሪያ የተወሰደ ነው። ሙሉ ቃለምልልሳቸውም ሐኪሙን ይጠይቁ ፕሮግራም ላይ በሁለተኛው አጋማሽ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ለኢትዮጵያ የመከላከያ ሰራዊት ድጋፍ የተገለጸበት ሰልፍ ትላንት በአዲስ አበባ ውስጥ ተካሂደዋል። የከተማይቱና የኦሮሚያ ፊንፊኔ ልዩ ዞን ዙሪያ ወረዳዎች ነዋሪዎች የወጡበት ሰልፍ በኢትዮጵያ ላይ እየተደረገ ነው ያሉትን ኢፍትሐዊ ጣልቃ ገብነት የሚቃወም መሆኑን የአዲስ አበባ የምክትል ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ በሰልፉ ላይ የተናገሩትን የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ሽመልስ አብዲሳም በእንዲህ አይነቱ አድራጎት ውስጥ የተሳተፉ ነው ላሏቸው የዓለም አቀፍ ማህበረሰብ አባላት መልእክት አስተላልፈዋል። ሰልፉን የተከታተለችው ፀሐይ ዳምጠው ተከታዩን አድርሳናለች። ከኦሮሚያ ልዩ ዞን ፍንፍኔ ዙሪያ ከተሞች አጎራባች ወረዳዎችና ከአዲስ አበባ ከተማ በመምጣት የአገር መከላከያ ሰራዊትን ለመደገፍ እና የህወሓት ቡድንን ለመቃወም በመስቀል አደባባይ የተገኘው እጅግ የበዛ ሰው ነው። ቁጥራቸው ከ50 ሺ በላይ እንደሆነ የተነገረ፣ በከተማይቱ ዙሪያ ያሉ ፈረሰኞችም የተለያዩ ዜማዎችን እያዜሙ ትዕይንት አሳይተዋል። የኢትዮጵያ ሕዝብ ብሔራዊ መዝሙር በተከፈተው የሰልፉ ስነ ስርዓት ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ አዳነች አበበ ኢትዮጵያ ለሰላም ቅድሚያ ትሰጣለች ብለዋል። ኢትዮጵያውያን ሁሉ ጊዜ ለሰላም አማራጭ ቅድሚያ ይሰጣሉ። ለሰላም አማራጭ ቅድሚያ በመስጠት ብዙ ሰርተናል፣ ብዙ ለፍተናል፣ ብዙ ግረናል፣ ብዙ ለምነናል፣ ብዙ አጋ ከፍለናል። ነገር ግን ሰላም በአንድ ወገን ብቻ ሊገኝ የሚችል አማራጭ አይደለም። ስለዚህ ግድ ብሎን የገባንበትን ጦርነት የኢትዮጵያን ሉዓላዊነት እስከ መጨረሻው ድረስ ለማስከበር የባንዳነትን ተግባር ፈጽሞ እስከ መጨረሻው ለመቅበር እንታገላለን፣ እንሰራለን። መከላከያ ሰራዊታችንን እና መላ የጸጥታ ኃይላችንን እንደግፋለን። ኢትዮጵያ የሚያስተዳድራትን መንግስት መርጣለች ያሉት ምክትል ካንቲባዋ አክለውም በኢትዮጵያ ሕዝብ ትግል የተወገደውን አካል ወደ ስልጣን ለመመለስ ይሰራሉ ያለዋቸውን የውጭ ኃይሎች ተችተዋል። የኢትዮጵያ ሕዝብ የህወሓትን አሸባሪ ቡድን በቃኝ ካለው ከሶስት ዓመታት በላይ ተቆጥረዋል። የህወሓት ጁንታ ቡድን ኢትዮጵያን ዘርፏል። ኢትዮጵያውያን ላይ አሰጣቂ የሆነ የሰብአዊ መብት ጥሰት ፈጽሟል። ኢትዮጵያን በተለያየ መንገድ ጨቁኗል። የኢትዮጵያንን መልካም ገጽታ፣ ልዩነት፣ ማንነት ኢትዮጵያን ለማከፋፈልና ህዝቦቿን ለመበተን ተጠቅሞበታል። ኢትዮጵያውያን በምንም አይነት ኢፍታዊነትን አንቀበልም በቃን ብለው የልጆቻቸውን ሕይወት ገብረው ጥለውታል። ስለዚህ የዓለም የተለያዩ ተቋማትን ዓለም አቀፍ ማኅበረሰብን ሁሉ ዛሬ እንዲንላለን ኢትዮጵያውያን ታግለው የጣሉትን ይህንን አሸባሪ ቡድን ከመውተበት ለማንሳት የሚደረገውን ጥረት ሁሉ እንቃወማለን። ቀይ መስመራችሁን አትለፉ እንላቸዋለን። ኢትዮጵያውያን ማን ሊያስተዳድራቸው እንደሚገባው በድምፃቸው ወስነዋል። የኢትዮጵያን ድምፅ አክብሩ። መቶ ሚሊዮን ሕዝብ የመሰማት መብት አለው። የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሽመልስ አብዲሳም በሰልፉ ላይ ተናግረዋል። ፒኤልኤፍ ዳግም በከፋፍለህ ግዛ ፈሊጡ ኢትዮጵያ ላይ ሊጫን አይችልም። ዳግም ኢትዮጵያዊነትን ዝቅ አደርግም። ኢትዮጵያን አንበረክክም። እንታገላለን። የሚያስፈልገን ሁሉ መስዋዕትነትን እንከፍላለን። ፒኤልኤፍ ኢትዮጵያዊነት የደከመ መስሎታል። ኢትዮጵያዊነት ግን እጅግ በየበረታበት ወቅት ኢትዮጵያዊነት መልሶ የተነሳበት ወቅት ነው። ምክንያቱም ኢትዮጵያዊነት አይምሮችን ውስጥን ያለው ኢትዮጵያዊነት ገባችን ውስጥ ያለው ኢትዮጵያዊነት አባቶቻችን መስዋዕትነት የከፈሉለት ከጫፍ እስከ ጫፍ ታግለው የአቆሟት ሀገር ነች። ስለዚህ ከጫፍ እስከ ጫፍ አሁን እየተገነባና ከፍ እያለ ያለው የአርበኝነት ጠንክሮ በሁሉም መስክ ወጣቶቻችን፣ ሕዝባችን፣ ጀግናውን መከላከያ ሰራዊት በመደገፍ ከውጭ በተለያየ መንገድ እጃቸውን እኛ ላይ አርገው ኢትዮጵያን ለማፈን ይህንን የጥፋታዊ መልሶ ለማንሳት የሚረባረቡትን ኃይሎች ሁሉ ፊት ቆመን በአንድነት የኢትዮጵያን ብልጽግና ለማረጋገጥ ጠንክረን እንሰራለን፣ እናረጋግጣለን። የአሜሪካ ድምፅ በሰልፉ ላይ ከተሳተፉት ሰዎች አንዳንዶቹን አነጋግረዋል። አካል ጉዳተኛ ወጣት ቶፊክ ጀማል ኢትዮጵያ ላይ እየተፈጸመ ነው ያለውን ጥቃት ለመቃወም ያለበት ሁኔታ እንደማያግደው ተናግረዋል። ዛሬ ወደዚ የመጣንበት ምክንያት ሀገራችንን ከመፍረስ ለመታደግ እሷን በጥብጦ የበሏትን በፊት እንመራለን ብለው ሕዝቡን ሲገርፉና ሲያሰቃዩ የነበሩትን አገሪቷን የዘረፉትን ለመቃወም እንደኔ ያሉት ብቻ ሳይሆን ሌላውም ኢትዮጵያዊ በገንዘብ አይደለም በቁስ አይደለም ነፍሱን በመስጠት እሱ ባይኖርም ለቀጣዩ ትውልድ አሻራውን ጥሎ ንጹህ ኢትዮጵያን አስረክበን። አባቶቻችን ያስረከቡን አገር መልሰን እናስረክባለን። መክፈል ካለብኝ ሁሉ እንደዚሁ ሙሉ መስዋዕት እከፍላለሁ ለአገር። በሰልፉ ላይ ከተሳተፉት የሃይማኖት አባቶች አንዱ አባ ማትያስ ገብሩን ለህዋሃት ቡድን አባታዊ ምክር እንለግሳለን ብለዋል። ህወሀት 27 ዓመት ኢትዮጵያን ሲመራ በጎሳ በብሔር ከፋፍሎ አሁን ደግሞ እግዚአብሔር በቃ ሲል እግዚአብሔር በቃ ካለ በቃ ነው። አሁን እነሱን እግዚአብሔር በቃ ብሏቸዋል። በቃ ካላቸው አርፈው መቀመጥ ነው ያለባቸው እንጂ አገራችን መገነጣጠል አላስፈላጊ ነው። ለባዕድ ሀገር አሳልፎ ለመስጠት መነሳት አላስፈላጊ ነው። ይህን እኛ አንደግፍም። ይቅርታ ጠይቀው መሳሪያቸውን ዘግዝቀው መሳሪያቸውን አስቀምጠው ባዶ እጃቸውን ይቅርታ ከጠየቁ ይቅርታ ሊደረግላቸው ይገባል። ለሃይማኖት አባት የምንለው አሁንም ቢሆን ያላቸውን ነገር ይቅርታቸውን ጠይቀው ይመለሱ፣ ይተው። ጦርነት አላስፈላጊ ነው። ኢትዮጵያ ከእንግዲህ በኋላ የምትፈልገው ልማት እድገት ብልጽግና ነው እንጂ ጦርነት አትፈልግም አባ ማትያስ አክለውም የትግራይ ህዝብ ከኢትዮጵያውያን ወንድም እህቶቹ ጋር በአንድነት መቆም አለበት ሲሉም ጥሪ አቅርበዋል ለትግራይ ህዝብ የምንለው ነገር የትግራይ ህዝብ የእኛም ህዝባችን ነው የእኛም ህዝባችን ስለሆነ እነዚህን የራሳቸው ጥቅም የራሳቸው በራሳቸው ጊዜ የሚሄዱ እንጂ ህዝቡን የሚወክሉ አይደሉም የትግራይ ህዝብ የምንለው ነገር ቢኖር ከእነሱ ተለይቶ በቃችሁ ሌላቸው ይገባል በቃችሁን እኛ ከኢትዮጵያ ህዝብ ጋር ተስማምተን አብረን ነው መኖር የምንችለው እንጂ ከወንድሞቻችን ጋር ከወገኖቻችን ጋር አንዋጋም። በቃችሁ ሌላቸው ይገባል። በሰልፉ ላይ ንግግር ያደረጉት ባለስልጣናት ዓለም አቀፍን ማህበረሰብ በወቀሱባቸው ጉዳዮች በስም የጠቀሱት ሀገር ወይም ተቋም የለም። በቅርቡ በኢትዮጵያ ጉብኝት ያደረጉት የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት ዩኤስ አይዲ አስተዳደር ሳማንታ ፓወር በኢትዮጵያ ካለው ግጭት ጋር በተያያዘ ሀገራቸው ለየትኛው ወገን እንደማታዳላ ገልጸዋል። ከእናንተና ከመንግስታቹ ጋር ያለን ግንኙነት በተለያዩ እሴቶች ላይ የተመሰረተ እንዲሆን እንደምንፈልግ የኢትዮጵያ ሕዝቦች እንዲታወቁ እንፈልጋለን ብለዋል። ሚስ ፓወር የህወሀት መሪዎች በተከታታይ በሰጧቸው አስተያየቶች ውጊያውን የሚያካሂዱት መብታቸውን በትግል ለማስከበር እንደሆነ ተናግረዋል። የፌዴራል መንግስት ኃይሎች የትግራይ ስጋት እንዳይሆኑ ለማድረግ የሚያስችል ስራ መስራታችንን እንቀጥላለን ማለታቸው ይታወቃል። የኢትዮጵያ ፓርላማ ደግሞ ህወሓትን በአሸባሪነት መፈረጁ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ያሻግረናል። የኢትዮጵያ ፌዴራል መንግስት ያለው አማራጭ በትግራይ ክልል ቀረበለት ያሉትን ቅድመ ሁኔታ ተቀብሎ መደራደር ካልሆነ ግን መደምሰስ ነው ሲሉ በትግራይ የክልሉ ፕሬዚዳንት በፌዴራል መንግስት ደግሞ በአሸባሪነት የሚወነጀሉት ዶክተር ደብረ ጽዮን ገብረ ሚካኤል ተናገሩ። ከትግራይ ቴሌቪዥን ጋር ያደረጉትን ቃለምልስ የተከታተለው የመቀሌው ዘጋቢያችን ሙልጌታ ጽበሃ ተከታዩን አድርሶናል። በትግራይ የክልሉ ፕሬዝደንት ተብለው የሚጠሩ በፌዴራል መንግስት ደግሞ የአሸባሪ ቡድን መሪ ተብለው የተከሰሱ ዶክተር ደብረጽዮን ገብረ ሚካኤል በትግራይ ቴሌቪዥን በትግርኛና በአማርኛ ቋንቋዎች በሰጡት ቃለ መጠይቅ የትግራይ ህዝብ ባለፉት ስምንት ወራት ወራሪዎች ባሏቸው ኃይሎች ብዙ በደል ተፈጽሞበታል ብለዋል። በሰው ህይወትና አካል የደረሰው ጉዳት፣ በሴቶች ላይ የተፈጸመ አስነዋሪ ያሉ ጾታዊ ጥቃት፣ እንዲሁም በህዝብና መንግስታዊ ተቋማት የደረሰ ዝርፊያና ማውደም ከባድ ነበር ብለዋል። አሁንም ይህ ግፍ በምዕራብ ትግራይ እየተፈጸመ ነው በማለት ነው የከሰሱት። ህዝብ ታግሎ በስምንት ወራት ተአምር በሚባል እድል አስመዝግበዋል በማለት ነው ዶክተር ደብረ ጽዮን ገብረ ሚካኤል የተናገሩት። ህዝቦች በኃይል ተረግጠው፣ ህዝቦች በአፈና ተገዝቶ ሊቆዩ እንደማይችሉ በትግራይ ደግሞ ሊቆዩ አይችሉም ብቻ በስምንት ወር ሁሉንም የሚገላብጡ ኃይሎች እንደሆኑ የህዝብ ኃይል ከሁሉም በላይ ከብዙ መሳሪያ ከብዙ ገንዘብ በላይ የሆነ በዓላማ የተመሰረተ ጠንካራ ኃይል የህዝብ ኃይል እንደሆነ የህዝብን ኃይል የሚያሸንፍ አቅም እንደሌለ በስተጨባጭ ያስመሰከርንበት ድል ነው ማለት ይቻላል። ሰራዊታቸው በያዛቸው የክልሉ አካባቢዎች በህዝብና ንብረት የደረሰ ጉዳት ጥናት መጀመሩ የተናገሩት ዶክተር ደብረጽዮን በዚህም አብዛኛው የወደሙ ተቋማትና የተቋረጡ አገልግሎቶች በአንድ ዓመት ውስጥ ወደ ነበረው ለመመለስ አቅደናል ሲሉ ነው የተናገሩት። ዶክተር ደብረጽዮን በቃለመጠይቃቸው የትግራይ መንግስት ሶስት ዓላማዎች ነበሩት ብለው፣ አንደኛ ትግራይ ከወራሪዎች ነጻ የማውጣት ነው። ይህ በአብዛኛው ተፈጻሚ ሆኗል ብለው፣ ሁለተኛ ደግሞ በህዝብ የተመረጠ መንግስት ወደ ቦታው በመመለስ በሁሉም አካባቢ የነበረው አስተዳደር ማቆም የሚለው ነጻ በወጡ አካባቢዎች ተከናውነዋል ብለዋል። የቀረቡም በቅርቡ ይጠናቀቃል በማለት ነው የገለጹት። ሶስተኛ ብለው የገለጹት ደግሞ የትግራይ ህዝብ ቀጣይ እድሉ የሚወስንበት ሁኔታ ማዘጋጀት ነው። ይህም ከጦርነቱ በኋላ ይካሄዳል ሲሉ ነው የተናገሩት። የትግራይ ህዝብ የራሱን እድል በራሱ የመወሰን መብት የሚለው እሱ ገና ነው። ገና ጦርነት ላይ ነን ያለ ነው። ጦርነቱ ሲገባደድ ይሄ ሄደ ሄዶ የትግራይ ህዝብ የወደፊት እድሉ የሚወስንበት ሁኔታ ተፈጥሮ የትግራይ ህዝብ ምን መሆን እንደሚፈልግ ቀጣይ ጉዞ የሚወስንበት ነው። ስለዚህ ገና ነው። ተኩስ ለማቆም የትግራይ መንግስት ቅድመ ሁኔታዎች አስቀምጧል ያሉት ዶክተር ደብረጽዮን የፌዴራል መንግስት ያለው አማራጭ ቅድመ ሁኔታው ተቀብሎ መደራደር አሊያም መደምሰስ ነው ሲሉ ተናግረዋል። ሊመለስ የ ወደማይችልበት ደረጃ ስለደረሰ መምረጥ አለበት። ሁለት ምርጫ ያለው፣ አንዱ የተኩሱ አቁሙ። ለመደራደር ማለት ነው። ቅድመ ሁኔታችሁን ተቀብሎ ለህዝቡም ገልጾ እንደ መነሻ ወስደን ልንደራደር ነው፣ የሰላሙ ውይይት ሊጀመር ነው ብሎ ማወጅ አለበት። ይህን አድርጎ የተወሰነ ጊዜ የተወሰነ ዕድሜ የጥሞና ጊዜ ሊያገኝ ይችላል። አይ አልቀበልም ካለስ እንደ መስሰዋለን አይቀርለት ለተጨማሪ ጥፋት ህዝብ ማሰለፍ ተገቢ አይደለም ያሉት ዶክተር ደብረጽዮን ከየክልሉ እየተውጣጡ ወደ ግንባር የሚሰለፉ ቆም ብለው ሊያስቡ ይገባል የትግራይ ሰራዊት ፍትሐዊ ጥያቄ ይዞ በመነሳቱ ማስቆም አይቻልም ሲሉ ነው የገለጹት እኛ እንደሆን አንሸነፍም በፍጹም ለምን ለመብታችን ብለን ነው እየተሰዋን ያለነው። ሌላ በትግራይ መንግስት የወጣ መግለጫ የትግራይ ኃይሎች በያዟቸው የአማራና የአፋር ክልል አካባቢዎች በሰላማዊ ሰዎች መሰረተ ልማት ላይና እንዲሁም ታሪካዊ ቅርሶች ላይ ጉዳት እንዳይደርስ አስፈላጊ ጥንቃቄ እንደሚደረግ ነው የገለጸው። በዚህ ጉዳይ ከፌዴራሉ መንግስት መልስ ለማግኘት በትግራይ የስልክና ኢንተርኔት አገልግሎት ባለመኖሩ አልቻልኩም። ሆኖም ባለፈው ሳምንት የውጭ ጉዳይ ሚኒስትር ህወሓት እያደረገው ባለው ትንኮሳ የመንግስት ትዕግስት ያለቀ ነው፣ በዚህም ከመከላከል ወደ ማጥቃት መንግስት ይሸጋግራል ብሏል። መንግስት በትግራይ ያለው ሁኔታ በዘላቂነት ለመፍታት ብዙ ጥረት አድርጓል። ሆኖም ህወሓት ውጊያዎች ወደ አጎራባች ክልሎች በማስገባት ሀገር የማፍረስ ተግባር እየፈጸመ ነው። ለዚህም ምላሽ መስጠት ያስፈልጋል በማለት ነው የገለጸው። የአማራ ክልል መንግስትም አሸባሪ ብሎ በጠራው በህወሓት ወረራ ተፈጽሞብናል፣ ይህንንም ለመመከት ለህልውና ዘመቻ ህዝቡ ሊከት ይገባል በማለት ነው ጥሪ አቀረቡ። በትግራይ ጉዳይ ባለፈው ሳምንት መግለጫ የሰጠ የአሜሪካ መንግስት የውጭ ጉዳይ ጽህፈት ቤትም በትግራይ ያለው ቀውስ በድርድር ሊፈታ ይገባል፣ እንዲሁም የኤርትራ ኃይል ሙሉ በሙሉ ከክልሉ መውጣት አለበት፣ የአማራ ክልል ኃይል ከምዕራብ ትግራይ፣ የትግራይ ኃይሎች ደግሞ ከአፋርና ከአማራ ክልል የያዟቸው ቦታዎች መውጣት ይገባቸዋል ማለቱ ይታወቃል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሁሉ ጌታን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገራለን። በወልዲያና አካባቢው በተስፋፋ ወታደራዊ ጥቃት ሰላማዊ ሰዎች አካባቢያቸውን ለቀው እንዲወጡ መሆናቸው ተሰማ ይላል። መስፍን አራጌ ዘገባውን ይዟል። በአካባቢው የስልክ አገልግሎት መቋረጡን ተከትሎ ስለደረሰው ጉዳት ጦርነቱ የሚገኝበት ሁኔታና ሌሎች መረጃዎችን ለማግኘት አልተቻለም። ይሁን እንጂ የአይን ማይነን የሚሉ የውጫሌ ከተማ ነዋሪዎች ወልዲያን ጨምሮ ከስሪ እንቃና፣ መርሳ አካባቢዎች ሰዎች ሸሽተው ወርጌሳ፣ ውጫሌ እንዲሁም ሀይቅና ደሴ ከተሞች እየገቡ መሆናቸውን ለአሜሪካ ድምጽ ሬዲዮ ጠቁመዋል። የወልዲያ ከተማ መንግስታዊ አደረጃጀትም ሆነ ነዋሪዎቹ ከቀናት በፊት በተደጋጋሚ ከተማዋን ከህወሓት ጥቃት ለመታደግ የሞት ሽረት ትግል እያደረጉ መሆናቸውን በተለያዩ መገናኛ ዘዴዎች ሲገልጹ ቆይተው ነበር። የወልዲያ መንግስት ኮሚኒ ኮሚኒኬሽን በማህበራዊ ትስስር ገጹ ባስነበበውና ና አስቸኳይ ሲል በገለጸው መልእክት ትናንት ለዛሬ አጥቢያ ምሽት ከህወሓት በኩል በተደጋጋሚ ከባድ መሳሪያ መተኮሱን አስታውቋል። ይህ ጉዳቱን ዝርዝር ባይገልጽም ዘገባው የከተማዋን ነዋሪ ማኝነት ጠቅሶ እንደገለጸው መንግስት የአካባቢውን ህዝብ የትግል ጥንካሬ በመጠቀም ፈጣን እርምጃ ሳይወስድ ቆይቷል። በዚህም ጁንታ ሲሉ የጠሩት አካል የወልዲያን ከተማ ሊያውድም የሚችል ከባድ መሳሪያ በመተኮስ ላይ ነው ሲሉ መግለጻቸውን ዘገባው አስነብቧል። ነዋሪዎቹ በከተማዋ ላይ ሊደርስ የሚችለውን ሰብአዊና ቁሳዊ ጉዳት ግምት ውስጥ ያስገባ እርምጃ መንግስት በአስቸኳይ እንዲወስ ድ ጠይቀዋል። ከመንግስታዊ ኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ዋና ዳይሬክተር ግዛቸው ሙሉነህ ወረራ ተፈጽሞባቸዋል በተባሉ አካባቢዎች በተወሰደ ወታደራዊ ዘመቻ የህወሓት ቡድን እየተደመሰሰ ነው ሲሉ ነበር የገለጹት። በዚህም ይላሉ፣ ከአሜሪካ ድምጽ ሬዲዮ ጋር የደቂቃዎች ቆይታ የነበራቸው ዳይሬክተሩ፣ በዚህም ህወሓት ተስፋ ቆርጦ በወልዲያ ንጹሐን ዜጎች ላይ ጥቃት ሰንዝሯል ብለዋል። ጦርነት ውስጥ ላይ ነው የምንገኘው የአሸባሪው ኃይል ህወሓት ያው ጦርነት ከፍቶብናል በተለያዩ ግንባሮች። ከዚ አኳያው በውሊያ ዙሪያ የሚደረግ ጦርነት አለ። በዚህ ጦርነት ከሚገባው ልክ በወዳጅ ኃይል የተመታው ተስፋ የቆረጠ ኃይል ማሸነፍ እንደማይችል ሲያውቀው ሲቪሊያን ላይ ጥቃት ፈጽሟል። መድፍ በህዝቡ ላይ ተኩሷል። ጥቃቱ የመንግስትንና የህዝብ ተቋማትንም ጭምር ኢላማ ያደረገ እንደነበር አስታውቀዋል። ባለን መረጃ ከዛ በተደነገረ መሰረት ከተማ መውጫ ላይ ነው የተተኮሰው። በመውጫ ከተማ ዳር ላይ ከግለሰቦች ቤት ላይ ነው ኛው ደግሞ ኢላማ ያደረገው ሌላ የመንግስት ተቋም ለመምታት ነበር። ያ አልተሳካም። ግን እሳብ የሚያደርገው የነበረው በቀጥታ ስቴዲየም አካባቢ ስቴዲየሙን ለመምታት እና እዚህ አካባቢ የሚገኘውን ህዝብ ደግሞ ለማጥፋት ያለመ ነበር። ይሄ በአጋጣሚ ያን ያህል የከፋ ጉዳት አላደረሰም። ነገር ግን የመጀመሪያው ግን ጉዳት አለ። በጥቃቱ ሰብአዊ ጉዳት መድረሱን ይጠቁመዋል። በዚህም ይሆናል የንጹሐን ዜጎቻችንም ደግሞ ጭምር የህይወት መስዋዕት ሆነዋል ማለት ነው። በዚህ ሂደት ምን ያህል ጉዳት ነው የደረሰው ምን ያህል ሰው ተመቷል የሚለውን መረጃው እንደደረሰን እንዳደረስ ነው የሚሆነው። በሌላ በኩል የህወሓት ሊቀመንበር መንበር ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት በአፋርና በአማራ ክልል መሬቶች ውስጥ ሰራዊታቸው እንደሚገኝ አምነዋል። በእውነት የኢትዮጵያ መንግስት ድርድር የሚፈልግ ከሆነ በግልጽ ይናገር፣ ካልተናገረ ውጊያውን ይፈልገዋል ማለት ነው። ውጊያ ከገባን ደግሞ እንደመሰሳቸዋለን የሚል መልእክት አስተላልፈዋል። መንግስት ያለው አማራጭ ሁለት ብቻ ነው ያሉት ዶክተሩ ለድርድር ያቀረብ ነው ቅድመ ሁኔታዎችን በሙሉ ተቀብሎ ተኩስ አቁም ማድረግ አሊያም ይደመሰሳል ነው ያሉት። የምክትል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ የምክትል ጠቅላይ ሚኒስትርንና ውጭ ጉዳይ ሚኒስትር ደመቀ መኮንንን መልእክት ባስነበበበት የማህበራዊ ትስስር ገጹ አሸባሪ ሲል የጠራው የህወሓት ቡድን በአፋርና በአማራ የተለያዩ አካባቢዎች እየፈጸመ ነው ያለውን የወረራ የጥቃት ዘረፋና ግድያ ድርጊቶች መላው ህዝብ በአንድነት እንዲከላከልና የማያዳግም እርምጃ በመውሰድ ኢትዮጵያን እንዲታደግ ጥሪ ማስተላለፋቸውን ገልጿል። በመቄት ተመራዊ ሉካን ቡድን በጋይንት ጨጩህ አቅጣጫ በመቄት ወረዳ ደብረ ዘቢጥ አካባቢ የህወሓትን ወረራ ለመመከት ተሰልፏል የተባለውን የመከላከያ ሰራዊት፣ የልዩ ኃይል፣ የሚሊሻና የፋኗ አደረጃጅት እንቅስቃሴ መጎብኘታቸውን የተገለጸው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ጥስን ለዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ ሱዳንና ኢትዮጵያ ጉዳይ እንሻገረ። ሱዳን በኢትዮጵያ የሚገኙ አምባሳደሯን ወደ ካርቱም መጥራቷ ታውቋል። ሱዳን አምባሳደሯን የጠራችው በትግራይ ክልል ባለው ግጭት የሽምጋይነት ሚና ለመጫወት ያቀረበችው ጥያቄ በኢትዮጵያ ውድቅ መደረጉን ተከትሎ ነው። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ቢልለኔ ስዩም ለጋዜጠኞች ሲናገሩ በአንዳንድ ከአንዳንድ የሱዳን መሪዎች ጋር ያለን የመተማመን ደረጃ ተሸርሽረዋል፣ ነበር ያሉት። የአሜሪካ ድምፅ ያነጋገራቸው የፖለቲካ ሳይንስ ምሁር ደግሞ ከትግራዩ ግጭት በኋላ ብቅ ያሉ የሁለቱን አገሮች ግንኙነት የሚያሻክሩ ጉዳዮች የኢትዮጵያን መንግስት ጥርጣሬ ምክንያታዊ የሚያደርጉ ይሆናሉ ብለዋል። እስክንድር ፍሬው ነው ያጠናቀረው። ጎረቤት ሱዳን በኢትዮጵያ ትግራይ ክልል ባለው ግጭት የሸምጋይነት ሚና ለመጫወት ጥያቄ ማቅረቧ የተገለጸው ሰሞኑን ነው። አዲሱ ነገር ደግሞ የኢትዮጵያን ምላሽ ተከትሎ የወሰደችው እርምጃ ነው። ኢትዮጵያ የሱዳንን የሽምግልና ሚና እንደማትቀበል ይፋ ማድረጓን ተከትሎ ሱዳን በአዲስ አበባ የሚገኙትን አምባሳደሯን ወደ ካርቱም ጠርታለች። ዩናይትድ ስቴትስም ሱዳን የትግራዩን ግጭት ለማስቆም ሚና እንድትጫወት ትፈልጋለች። የሽምግልናን ጉዳይ በተመለከተ በግልጽ ያንጸባረቀችው አቋም ባይኖርም ባለፈው ሳምንት አጋማሽ ከሱዳኑ ጠቅላይ ሚኒስትር አብደላ ሀምዶግ ጋር በስልክ የተወያዩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ይህንኑ የትግራይ ግጭት ማንሳታቸው ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስታወቀው ውጭ ጉዳይ ሚኒስትር ብሊንከንና ጠቅላይ ሚኒስትር ሀምዶክ ለትግራይ ግጭት ወደ ተኩስ አቁም የሚያመራ ድርድር እንዲጀመር ግፊት ለማድረግ ተስማምተዋል። የኢትዮጵያ መንግስት የሱዳንን የሸምጋይነት ሚና እንደማይቀበል ያስታወቀው ባለፈው ሳምንት ነው። ይሄንኑ ያስታወቁት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሸምጋይነት ሚና ለመጫወት እምነት ወሳኝ መሆኑን ያብራሩት፣ በዚህ ሰዓት ከሱዳን ጋር ያለው ግንኙነት ትንሽ አስቸጋሪና ጥንቃቄን የሚጠይቅ ነው። ምክንያቱም ከአንዳንድ መሪዎቻቸው ጋር ያለን የመተማመን ደረጃ ተሸርሽሯል ለይም የሱዳን ጦር በኢትዮጵያ ድንበር ካካሄደው ወረራ ጋር በተያያዘ እምነት ደግሞ ለየትኛውም ሽምግልና ወይም ድርድር መሰረት ነው። ስለዚህ ሱዳን እንደዚህ አይነት ድርድሮችን ለማመቻቸት የምትችል ታማኝ አካል ሆና እንድትታይ መጀመሪያ ያ ጉዳይ መፈታት አለበት። በዚሁ የሱዳን የሸምጋይነት ጥያቄና በኢትዮጵያ መንግስት ምላሽ ላይ አስተያየት የጠየኳቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰርና መምህር ዶክተር ፈቃደ ተረፈ ሙያዊ ማብራሪያ ሰጥተዋል በጉዳዩ ላይ ለመነጋገር የሚያስፈልግ ያሉትን ማዕቀፍ ነው ዶክተር ፈቃደ በቅድሚያ ያስቀመጡት ከዚህ አንጻር በግጭት ውስጥ ገብቶ ለመሸምገል የፈለገ አካል ሶስት ሁኔታዎችን ታሳቢ ማድረግ እንዳለበት ጠቅሰዋል አንደኛ የግጭቱን ሁኔታ ሁለተኛ በግጭቱ ተሳታፊ የሆኑ አካላትን ውስጣዊ አንድነት ከውጭና ከውስጥ ኃይሎች ከሚያገኙት ድጋፍ ጋር ጭምር መመልከት እንደሚገባው ነው ያመለከቱት ዶክተር ፈቃደ እንዳሉት የመጨረሻው ነጥብ የሸምጋይነት ጥያቄ ያቀረበውን አካል የተመለከተ ነው ልሸምግል ልገላግል ብሎ የገባው አካልን የተመለከተ ጥያቄ ነው የሚሆነው። ከዚህ አንጻር የእኛን ወቅታዊ ጉዳይ በተመለከተ ሱዳን ነች የምትመጣው እንግዲህ ጥያቄውን ያቀረበችው። ከእንዲህ አይነት የሽምግልና ጥያቄ አቅራቢ አካል ምን ይጠበቃል? አንደኛው፣ ገለልተኝነት። ሁለተኛው ኢምፖርታንት መርህ ከወገንተኝነት መንጻት ነው። ሶስተኛው እንደዚሁ ጠቃሚ መርህ ተጽዕኖ የታደር ብቃት ነው። ፈጽኖ የማሳደር ብቃት በብዙ መንገድ ሊገለጽ ይችላል። ፖለቲካዊ፣ ኢኮኖሚያዊ፣ ዲፕሎማሲያዊ እያልን ልንዘረዝር እንችላለን። በአጠቃላይ ግን ፈጽኖ የማሳደር ብቃት የሚለካበት ሁኔታ ነው። እንደዚሁ ደግሞ ሌላኛው ሁነኛ መርህ በዚህ አንጻር የግጭቱን ተሳታፊ አካላት በእኛ ሁኔታ የፌዴራሉ መንግስት ቀሪውን ኢትዮጵያ ወክሎ እና የትግራይ አማጺያን ሁለቱም እኩል ፈቃደኝነታቸውን መግለጽ አለባቸው ማለት ነው ለቀረበው ጥያቄ። በዚህ ላይ እንግዲህ ተጨማሪ ነገሮች ልናነሳ የምንችል ከሆነ ለዚህ ጥያቄ፣ ለሽምግልናው ጥያቄ ስዛን ላቀረበች ዓለም አቀፍ ድጋፍ አለ ወይ? እንደ ኮድ ኦፍ ኮንዳክት ጥያቄውን ስታነሳ ሁለቱም ተዋጊ ኃይሎች እኩል መረጃ ሰጣ አሰውቃለች ወይ? ጥረቷን በስሎ እስኪወጣ ድረስ በሚስጥራዊነት ይዛው ቆይታለች ወይ? ሸምጋይ ሆና መግባቷን ጥያቄ ውስጥ ሊያስገባ የሚችል የጥቅም ግጭት የለም ወይ? የሚሉ ዝርዝር መርሆዎች አሉ። እንግዲህ አንድ ሀገር፣ አገርም ይሁን መንግስትም ይሁን መንግስት ያለን አካል ሸምጋ ሆኖ ልቅረብ ሲል የሚነሱ መሰረታዊ ጥያቄዎችና መርሆች ማለት ነው። ስለዚህ በዚህ አገባብ ስናየው አሁን ሱዳን ያቀረበችው ጥያቄ ቅድም የዘረዘሯቸውን ነጥቦች ያሟላሉ? ለምሳሌ ከኢትዮጵያ መንግስት ወገን የተባለው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ቢለን ስዩም ከአንዳንድ መሪዎቻቸው ጋር ያለን የመተማመን ደረጃ ተሸርሽረዋል ብለዋል። በተለይም የሱዳን ጦር ወደ ኢትዮጵያ ድንበር ገብቷል ከሚለው ክስ ጋር ተያይዞ ማለት ነው። እንዴት ያዩታል ከዛ አንጻር? እንግዲህ ከቀላቀባያ እንደሰማነው ምላሹ እምነት ለማሳደር ይቸግራል። አጠቃላይ ይሄን ምክንያታዊ ለማድረግ የሚቻልባቸው ብዙ ጉዳዮችን መዘርዘር የሚቻል ይመስለኛል። እነኚህን ስንዘረግር ደግሞ ከአሁን ቀደም ባሉት ወራት በተለይ ደግሞ ጥቅምት መጨረሻ ግጭቱ ኢትዮጵያ ውስጥ ከመከሰቱ በኋላ ኢትዮጵያና ሱዳንን በተመለከተ ብቅ ብቅ ያሉ ግንኙነት የሚያሻክሩ አዳዲስ ጉዳዮችን ታሳቢ ስናደር የኢትዮጵያ መንግስት ምላሽ ምክንያታዊ ሆኖ ይታያል። አንዱ ለምሳሌ የሱዳን የጸጥታ ኃይል መደበኛ ሰራዊቱ የመጨረሻ ውሳኔ ባያገኝም እንኳን እስከ ዛሬ ሁለቱ ሀገሮች የሚያውቁትን ድንበራቸውን ፍሶ ገብቶ ህቢያው ሰፍሮ አሁን በቅርብ ጊዜ አስሞ እንደሚሰማው የጦር ሰፈር እስከ ማቋቋምም የደረሰ እንቅስቃሴ እያደረገ ባለበት ሁኔታ ከዚህ ላይ በተጨማሪነት ደግሞ ለረዥም ጊዜ ሲያወዛግብ የቆየው የአባይ ውሃ አጠቃቀም ከግድቡ ግንባታ ጋር ተያይዞ ሱዳን የረዥም ጊዜ አቋሟን ቀይራ በቅርብ ጊዜያት ከኢትዮጵያ ጋር የገባበትን እሰጥ አገባ ስናይ እና የሱዳን የሽግግር መንግስት በቅርብ ጊዜ ወዲህ ህገን በተመለከተ እያሳዩት ያሉት ትንሽ ከመደበኛ የግንኙነት መስመር ያፈነገጠ አይነት ባህሪ እነኝህን ታሳቢ ስናደርግ ለእኔ እንደሚመስለኝ የህጋ መንግስት ጥርጣሬ ምክንያታዊ ነው። ምናልባት እስክንድር አንድ ነገር ልትጨምር የምትችል ከሆነ ቀጥሉ። ዶክተር ፈቃደ ከሱዳን ጋር ተያይዘው ይሄን ጥያቄ ያቀረበችበት መንገድ ከመደበኛ የዲፕሎማሲ ባህሪ ትንሽ ያፈነገጠ ሆኖ የሚታይ ነው። እንዲህ አይነት የልሸምግል ጥያቄ ብዙ ጊዜ የሚቀርበው በይፋ በአደባባይ ሳይሆን ጉዳዩ የሚመለከታቸውን የግጭት ተሳታፊ አካላት በቅድሚያ በማሳወቅ ይሁንታቸውን ለማግኘት ጥረት በማድረግና ይሄ ሲሰምር ደግሞ ወደ አደባባይ ጉዳይን በማውጣት ነው እንጂ ሱዳን ባልበሰለ ሁኔታ አደባባይ ላይ ወጥቶ ልሸምግል ማለት ነው። አይ ቲንክ ከመጀመሪያው ጥረቱ በቀናነት የተያዘ ለመሆኑ ጥርጣሬ ኢትዮጵያ በዚህ ሰዓት ከግጭቱ ጋር በተያያዘ የሦስተኛ ውጫዊ አካል ሚናን እየፈለገች እንዳልሆነ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ባለፈው ሳምንት በሰጡት ማብራሪያ አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዝግጅቷ አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። እድን፣ እናመሰግናለሁ። ራዲዮ በቴሌቪዥን ቪኦኤ ጋቢናን ተከታተሉ አድማጮች። በዚህ በዋናው ስርጭታችንም ራዲዮ በቴሌቪዥን በቅርቡ እንጀምራለን። በኦሮምኛና በትግርኛ ስርጭቶቻችንም እንዲሁ ዝግጅቱም እንደተጠናቀቀ እናስተዋውቃለን። ተከታተሉ አድማጮች። አሁን ሳምንታዊው ሐኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ የኮቪድ-19 ወረርሽኝን አዲስ ምዕራፍ ዘረመላቸውን የለወጡ ቁጥራቸው የበዙ ዝርያዎች ጠባይና ቀጣዩን አቅጣጫ መልከት ያደርጋል። በትናንትናው ምሽት የጀመርነው ቃለ ምልልስ ነው። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ጥላሁን አደራ እዚህ በዩናይትድ ስቴትስ ውስጥ በሚገኘው የቨርጂኒያው ኮመንዌልስ ዩኒቨርሲቲ የኤፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ናቸው። እነኚህ ዘረመላቸውን የለወጡትን የኮሮና ቫይረስ ዝርያዎች ጠባይና በጥናት የሚለዩበትን ምርመራ አስመልክቶም በቀደመው ክፍል መልሳችን መገባደጃ ባነሳውላቸው ጥያቄ ነው በዛሬ እልባት ያደረግንበትን የምንጀምረው። ፕሮፌሰር ጥላሁን ወደ ቀደመው ጥያቄ ልመልሶትና፣ አሁን እነኚህ የቫይረስ ዝርያዎች በየተነሱበት ቦታ በምርመራ ተረጋግጠዋል። አሁን የመጨረሻውን ላምዳን ብንመለከት ላቲን አሜሪካ ውስጥ ፔሩ ነው የተነሳው። ያ ማለት ምርመራው ክትትሉ ተደርጓል፣ ጥናት ተደርጓል ማለት ነው። ጥናት እንደ ልብ ባልተደረገባቸው በዚህ ሰዓት የሚከታተሉ አድማጮቻችን እኛስ ሀገር ያለው ሁኔታ ማለታቸው አይቀርምና የኢትዮጵያን አስቀድማለሁ። ሌሎች አፍሪቃ ሀገሮችም፣ ደቡብ አፍሪካ ቀድሞ ከታወቁት ውስጥ ነው። ከበሽታው መስፋፋት ጋር በቂ የምርመራ ሂደት እንዳለ ክትትሉ እንደነበረ ከበሽታው መስፋፋት ጋራ ሁለቱንም ማየት ይቻላል። ሌሎች ሀገሮችስ በምን ደረጃ ነው እንዲህ የጠበቀ ክትትል ማድረግ እየተቻለ ያለው? ይሄ ነው አንዱ ትልቅ አስቸጋሪ የሆነው ነገር። ይሄ ነው በታዳጊ ሀገሮች፣ በተለይም በአፍሪካ በተለይም ደግሞ እነዚህ ለውጦቹ ሚውቴሽኖቹ ኢትዮጵያ ውስጥ እንዴት እንደሆኑ ለመረዳት እስካሁን ድረስ ያንን ያልቻልንበት ምክንያት ቫይረሱን ወስዶ ሲኮንስ መደረግ አለበት። ታይቱ ምን አይነት እንደሆነ መታወቅ አለበት። ጥሩ ሰርቲኬት እንደሆነ ላብራቶሪ ይፈልጋል እንደዛ ለማድረግ እና የዛ ችግር አለብን። በእርግጥ እስካሁንም ድረስ እየተላከም ይደረጋል። ግን አሁን የምናየው ምንድን ነው ዴልታው ቫሪያንት ከመቶ በላይ ሀገሮች ውስጥ ገብቷል እና ኢትዮጵያ ውስጥ አልገባም ለማለት አንችልም ምንም መኖሩን እርግጠኛ መናገር ባይቻልም። እንዲያውም መኖሩን እርግጠኛ የበለጠ መሆኑን የሚያመለክተው የኢትዮጵያን የየቀኑን ጅኔክ ከርቡን ስንመለከተው በየቀኑ እንከታተለዋለን እያሻቀበ ነው ያለው አሁን ወደ ላይ አሁን በዚህ በፈረንጆች አቆጣጠር በጁላይ አጋማሽ ላይ በጣም ዝቅ ብሎ የነበረው ከዛሬ ሁለት ሳምንት እና ሶስት ሳምንት በኋላ የበሽታው ቁጥር በጣም እያሻቀለ ወደ ላይ እንደሆነ እናያለን። ያም ደግሞ የዴልታው ቫሪያንት በበዛባቸው ሀገሮች ላይ ያለውን አይነት መልክ የዛን ያህል አይደለም። ነገር ግን መልኩ አወጣቱ ስንመለከተው የዴልታውን አይነት ይመስላል እና ኢትዮጵያ ውስጥ የዴልታ እንደሚኖር ምንም ጥርጥር የለኝም። ነገር ግን ለማረጋገጥ ግን አልችልም። ፕሮፌሰር ጥላሁን እንደ አንድ በጣም ለየት ያለ ነገር ገልጠዋል። የሚታዩት ሁኔታዎች የቫይረሱን ወይም በዛ ቫይረስ መስፋፋት ሁኔታ የሚከተሉትን ነገሮች መተዋቸው አይቀርምና ያን ጠባይ አይቷል ብለዋል። ለአድማጮች እንደው ቅርብ ብናደርግ እነኚህ ጠባዮች ማንን እንደሚያጠቁ፣ እንዴት እንደሚያጠቁ የሕመም ሁኔታ ነው። በምን ይሆን ያዛመዱት። አሁን በኢትዮጵያ ውስጥ ዴልታ የተሰኘ የቫይረሱ ዝርያ ስለመታየቱ ምልክት አለ ያሉት ስለመታየቱ በዚህ በግራፍ አወጣት ስንመለከተው እንዳለ ይመስላል። ይሄ በሽታ በተለይም ደግሞ የዴልታ ቫሪያንት ሌላውን የምናውቀው ስለሆነ ነው። ከጥ ጊዜ በፊት ባህሪውን ስላላወቅ ነው። ያድርጉ እንዲያታድርጉ ብዙ ነገር ነው። አንዱ አውቀነዋል። ይሄ ራሱን ሲቀይር የሆነው ምንድን ነው? ሁለት ነገሮች ናቸው የሆኑት። አንደኛ ኮንሰንትሬሽኑ ወይም ደግሞ ክምችቱ የቫይረሱ ክምችት እጅግ ብዙ። ለምሳሌ የአንድ ሰው አፍንጫ ውስጥ ከአፍንጫ ውስጥ የቫይረሱን ሳምፕል በምንወስድበትና በምንመለከተው ጊዜ ከቀደመው አልፋ ከሚባለው ቫሪያንት አንድ ሺህ እጥፍ አንድ ሺህ እጥፍ የቫይረስ ክምችት በዛ ሰው ላይ እናገኛለን። ደልታው ማለት ነው። ምን ማለት ነው? ይሄ የቫይረስ ክምችት በብዛት ከሆነ አንዱ አስቸጋሪ የሆነበት ምክንያት የዴልታው ቫሪያንት ምንድን ነው? ያንን ሰውየውን ሲስተም ኦቨር ዌልም ለማድረግ ሙሉ በሙሉ ለመቆጣጠር በጭባጭር ጊዜ ውስጥ ያስችለዋል። ሌላው ደግሞ በዛው መጠን አንድ ሰው በሚስንበት ጊዜ ወይም ደግሞ በሆነ መንገድ ከሰውነቱ በሚወጣ ጊዜ ቫይረሱ ሌሎች ላይ የመጋባት ኃይሉ እጅግ ኃይለኛ የዴልታው ከአርባ እስከ ስልሳ በመቶ እጥፍ ተላላፊ ነው። ከአልፋ ልልቅ ከቀድመው አንዳውም ሁለት እጥፍ የበለጠ ነው። የመስፋፋቱ ሀይል ከባኛ አደገኛነቱ ምንድን ነው? የዚህ አንደኛ ክምችቱ በጣም ብዙ ከመሆኑ የተነሳ፣ ሁለተኛ ያ ሰው ደግሞ በሚስልበት ጊዜ ሲወጣ አበታተኑ እሰው ላይ ቶሎ መድረሱ፣ ሌላው ሲደርስ ከደረሰ በኋላ የሚያደርገው ነው። ሌላው ደግሞ አንደኛ መልኩን ስለቀየረ አንድ ሰው ሲከተል ምንድ የሚያደርገው ክትባቱ ሰውነት ለፊት ሰውነታችን ይሄ አንድ ፕሮቲን እንዲሰራ ነው የሚያደርገው ያ ፕሮቲን ምንድነው አንቲቦዲ ነው ያ አንቲቦዲ ምንድነው ቫይረሱን መልክ ያለውን እላው ላይ ምልክት አለው ያንን ምልክት ካየ በለው የሚል ትዛዝ የተሰጠው እና ያ ግን መልኩ ቀይሮ ሲመጣ ሌላ መስሎ ይመጣል ማለት ነው ይመጣል እና የቫክሲኑን ሀይል ደካማ አደረገው መልኩ በመቀየር ምክንያት ማለት ነው አንደኛው እሱ ነው ሌላው ደግሞ ሴሎች ውስጥ ከገባ በኋላ ራሱን በሴሎቹ ቢሸፍንና ክፋቱ ደግሞ ምንድን የሚያደርገው ያንን አንዱን ሴል ኢንፌክት ካደረገው በኋላ ከሌላው ሴው ጋር እንዲገጣጠም ያደርገዋል ፊውዝ ያደርጋል ይገናኛል በሚገናኙበት ጊዜ አስቸጋሪ ይሆናል ለወዲዎቹ ነሱ ወስደው መልሰው አታክ ለማድረግና ሰውየውን ከበሽታው ነፃ ለማድረግ የክትባቱን ኃይል ደካማ ያደርገዋል እና አሁን በምናይበት ጊዜ የዚህ የዴልታው ቫሪያንት ከሌላው ጋራ ስናወዳድረው ምን ያህል ተላላፊ መሆኑ የሚታየው ይሄ በሽታ የያዘው አንድ ሰው ለስንት ሰው ሊያስተላልፍ ይችላል ተብሎ ይጠየቃል። የቀደመው ቫሪያንት አልፋ የሚባለው እስከ ሁለት ሰው ድረስ ነው አንዱ ሰው ለሁለት ሰው ሊሰጥ የሚችለው ይባል ነው። አሁን ይሄኛው ዴልታው ግን እስከ አራት ሰው ድረስ ሊሰጥ ይችላል፣ በሽታ እና እጥት ማለት ነው። ስለዚህ ከሁለት እስከ አራት ትንሽ ትመስል ትችላለች። ነገር ግን ጂኦሜትሪክ ይባላል አበዛዙ ግን አንድ ሰው ለሁለት ሰው ከሰጠ፣ ለዛ ሁለቱ ለሌላ ሁለት ከሰጡ አራትም፣ ስምንት ከዛ ማባዛት ነው እያባዙም ያለው እና በጣም ነው የሚተላለፈው ማለት ነው በሽታ እና በእንደዛ አይነት ሁኔታ ውስጥ ስላለ የዚህን የዴልታውን በጣም ኃይለኛ ተላላፊ መሆኑን አሳሳቢ አድርጎታል። መልካም የሚያወያዩ በያሉበት አድማጮቻችን እርስ በርስም ሊነጋገሩባቸው የሚችሉ በርካታ ጭብጦችን ፈንጥቀዋል ፕሮፌሰር ጥላሁን ዝርያውን በሚለውጡበት ሁኔታ የሚፈጥረውን ሲያስረዱን እኛ እንደምንከታተለው ይከታተለናል እኛን አፍና ፍንጫችን እንደምንሸፈነው እርሱም ሰውነታችን ውስጥ ገብቶ ራሱን ለመደበቅ ይጥራል ወደ ሰውነትም ለመግባት አሳሳች መልኮችን ይዞ ይቀርባል እና ይህን ሁሉ የረቀቀ ነገር የሚያደርግ ረቂቅ ቫይረስ የዚያኑ ያህል ደካማም ነው ምክንያቶቹ እኛ ምናችን ነው ጎልቶ የሚነገረው ና በአንድ በኩል አሳሳቢነትን የከሰተ የሰውነትን ሁኔታ ጨርሶ ባልጠበቀው መንገድ መውሰድ የሚችል የባስ ብሎ ደግሞ መስራታቸው የተረጋገጠ ክትባቶችን ማምከን ያህል ራሱን ለመለዋወጥ ሳያቋርጥ የሚጥር የቫይረስ ዝርያ እኛ መንገድ ካልሆን ነው እኛ ለመተላለፉ ምክንያት ካልሆን በጣም ደካማና በቀላሉም ሰንሰለቱ ሊበጠስ ይችላል ከሚለው ጋራ እስኪ ያዛምድልም። ምናልባት ኃያልነቱ ይሆናል ገጽፎ የሚታየን የሰውስ ምክንያት ይሄ ሂውማን ፋክተር የሚባለው አድማጮች ቃለ ምልልሳችን አላበቃም። ለቀደመውና ለሌሎች ጥያቄዎች ፕሮፌሰር ጥላሁን አደራ የሰጡትን ሙያዊ ማብራሪያ ጨምሮ ሙሉን በድረ ገጻችንና በማህበራዊ ትስስር ገጾቻችን የምናኖር መሆናችን ከወዲሁ እንገልጻለን። ለአሁኑ ፕሮፌሰር ጥላሁንን ለጊዜያቸው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። ዩናይትድ ስቴትስ የዩናይት ስቴትስ ባለስልጣናት በቅርብ ጊዜ የተሰሩ ጥናቶች ሰባ በመቶ የሚሆኑ አሜሪካውያን በከፊልም ቢሆን መከተባቸውን ቢያሳዩም ዴልታ የተሰኘው የኮሮና ቫይረስ ዝርያ ግን ስርጭቱ መጨመሩ እንዳሳሰባቸው ነው የተናገሩት። የአራሽ አርባሳዲን ዘገባ የደንገረሞይዛ አቅርባለች። ከሰሞኑ በማያሚ ፍሎሪዳ በሚገኘው የመንግስት የኮሮና ቫይረስ መመርመሪያ ጣቢያ ፊት ለፊት ሰልፍ የያዙ መኪኖች ተደርድረው እየዋሉ ነው። የማያሚ ሄራልድ ጋዜጣ በዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ በሁሉም የእድሜ ክልሎች ላይ በተለይም እድሜያቸው ከ አስራ ሁለት አመት በታች በሆኑ ህጻናት ላይ መስፋፋቱን በቫይረሱ ዙሪያ የተሰራ ሪፖርትን ጠቅሶ ጽፏል። እንደ ዋይት ሀውስ ከሆነ በፍሎሪዳ ግዛት ባለፉት ስድስት ወራት ቫይረሱ የጨመረ ሲሆን ቫይረሱ ከጨመረባቸው ሰባት ግዛቶች ውስጥ ግማሽ ያህሉ ተጠያቂዎች በፍሎሪዳ እንደሚገኙም ተገልጿል። ዶክተር ፍራንሲስ ኮሊንስ የብሔራዊ የጤና ማዕከል ዳይሬክተር ሲሆኑ ከሰሞኑ ኤቢሲ ከተሰኘው ጣቢያ ጋር በነበራቸው ቆይታ የአሁኑን የበሽታውን ግርሻ ሊከላከሉት የሚቻል ነበር ብለዋል። እነዚህን ክትባቶች ሰዎች እንዲወስዱ በማድረጉ ረገድ ውጤታማ ሆነን ቢሆን ኑሮ ዴልታ የተሰኘው ቫይረስ ስርጭት አሁን የደረሰበት ጋር አይደርስም ነበረ። ለዚህም ነው አሁን እጅግ መጥፎ ዋጋ እየከፈልን ያለ ነው። በሌላ በኩል በቅርቡ በተካሄደ ጋዜጣዊ መግለጫ ላይ የፍሎሪዳ ሀገረ ገዥ የሆኑት ሪፐብሊካኑ ሮን ዲ ሳንቴስ ስጋቱን አጣጥለውታል። ይህን ነገር ነቅሰን ማውጣት ያለብን ይመስለኛል። መገናኛ ብዙኃን ስለ ሆስፒታሎች ሲያወሩ እጅግ ስሜት ቀስቃሽና ፍርሃት የሚያጭር አድርገው ነው ሆስፒታሎችን በተመለከተ። የእኛ ሆስፒታሎች ክፍትና በስራ ላይ ናቸው። ይሁንና ዶክተር ፍራንሲስ ኮሊንስ ከኤቢሲ ጋር በነበራቸው ቆይታ ዴልታ የተሰኘው የቫይረሱ ዝርያ አዲስ ነገር ይዞ መምጣቱን በመግለጽ ክትባት ለሀገሪቱ እጅግ ጠቃሚ የሆነ አማራጭ ነው ብለዋል። አሁን ላይ ቫይረሱ ከጀመረበት ጊዜ አንስቶ ባልታየ መልኩ በሆስፒታሎች ውስጥ ህፃናት ልጆች ናቸው ያሉት። 1450 ህፃናት ልጆች ሆስፒታል ውስጥ ኮቪድ-19 ይዟቸው እየታከሙ ይገኛሉ። ዕድሜያቸው ከ12 ዓመት በታች ስለሆነም ክትባቱን ልንከትባቸው አንችልም። ነገር ግን እኛ ዕድሜያችን ከ12 ዓመት በላይ የሆን ሰዎች የተሻለ ነገር ማድረግ እንችል ነበረ። ምንም እንኳን ከሀገሪቱ ግዛቶች ሁሉ በፍሎሪዳ የተጠቂዎች ቁጥር እየጨመረ ቢመጣም ሀገረ ገዢው ዲሳንቴስ ግን ነገሮች ባሉበት እንደሚቀጥሉ አስታውቀዋል። መዝጋትን በተመለከተ ትምህርት ቤቶች ክፍት ነው የሚሆኑት። ምንም አንዘጋም። ሰዎችን እንደግፋለን። አነስተኛ ንግዶችን እንደግፋለን በመዝጋት ለመከላከል መሞከር ውጤታማ ለመሆኑን በወረርሽኙ ወቅት አይተናል። ይሄ ደግሞ ለዩናይትድ ስቴትስ ብቻ ሳይሆን በውጭ ሀገራትም የታየ ነው። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በቅርቡ ወደ ቤተ ክርስቲያን እየሄዱ በነበረበት ወቅት የመንግስት ሰራተኞች በስራ ገበታቸው ላይ ለመገኘት ክትባት መውሰዳቸውን የሚያረጋግጥ ፊርማ እንዲፈርሙ አሊያም በየሳምንቱ የኮቪድ-19 ምርመራ እንዲወስዱ እንደሚደረግ ጠቅሰዋል። አስተዳደራቸውም ከዚህ በተጨማሪም ወደ ዩናይትድ ስቴትስ የሚመጡ ተጓዦችን በተመለከተ መመሪያ እንደሚያወጣም ይጠበቃል። ለአራሽ አርባሳዲ ዘገባ፣ ኤደን ገረመው ከዋሽንግተን ዲሲ ኤደን፣ እናመሰግናለሁ። አድማጮች፣ አሁን የሳምንታዊ ስፖርት ነው ሰዓቱ። የኦሎምፒኩን ፍጻሜና የኢትዮጵያ ማራቶን ይመለከታል። ፕሮግራሙ አዘጋጅና አቅራቢ ሀብታሙ ስዩም። ሀብታሙ መስመሩ ያንተ ነው። አመሰግናሉ፣ አሉላ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና ባለቤታቸው ጂል ባይደን ከሀገሪቱ የኦሎምፒክ ቡድን ጋር ቅዳሜ ምሽት በርቀት ተገናኝተዋል። ባይደን የቡድኑ አባላት በብቃታቸው አሜሪካን እንዳኮሩ ተናግረዋል። ክረምቱ ከመግባቱ በፊትም ወደ ዋይት ሃውስ እንዲመጡ ጋብዘዋቸዋል። የበለጠ ጉራ ቢጤ መንዛት አይቀርም ብለዋል። ባይደን የሀገራችንን አስገራሚነትም አስታውሳችሁናል ሲሉም አባላቱን አሞግሰዋል። የቆምንለትን ሁሉ ነገር ወክላችኋል በእርግጥም አድርጋችሁታል ይህም የተሳካ ነው በአካል ብርታታችሁ ብቻ ሳይሆን በሞራል ጥንካሬያችሁ ጭምር እንደሆነ አስባለሁ ዩናይትድ ስቴትስ በ39 ወርቅ 42 ብርና 33 ነሐስ በአጠቃላይ 113 ሜዳሊያዎች የቶኪዮ ኦሎምፒክ ተሳትፎዋን በአንደኝነት ጨርሳለች የዩናይትድ ስቴትስ ኦሎምፒክ ቡድን በዚህ ሁኔታ ደስታውን በሚያጣጥምበት ሀብታ በታዋቂ አትሌቲክስ ዘርፎች ከፍተኛ ግምት የተሰጠው የኢትዮጵያ ኦሎምፒክ ቡድን ውጤት ግን በአንጻሩ አነጋጋሪ ሆኗል። ይህም በተመለከተ ሙያዊ አስተያየት እንዲሰጠኝ የጠየቅኩት እውቁ የስፖርት ጋዜጠኛና ተንታኝ ታምሮ አለሙ ቡድኑ የነበሩበትን ችግሮች ያነሳሳል። አራት ሜዳሊያዎችን አግኝተናል። አንድ የወርቅ አንድ የብርና ሁለት ነሐስ። ይህም ደግሞ በደረጃ ስናየው በአጠቃላይ ከዓለም ሀምሳ ስድስተኛ ከአፍሪካ አምስተኛ ሆነን እንድናጠናቅቅ አግዞናል። ኦሎምፒክ እና ኢትዮጵያ ተሳትፎን ስናይ ከመጀመሪያው ጀምሮ በውዝግብ የታጀበ ነበረ። ከአትሌቶች ከስፖርተኞች አመራረት ጀምሮ አስተዳደራዊ ችግሮች በስፋት ታይተውበት ገና ከአዲስ አበባ ሳይነሱ እስከ ቶኪዮ እስከሚለቁ ድረስ አሉታዊ ተጽዕኖ ያመጣ በጣም ከባድ ውዝግቦችን አይተናል። በአንዱ ብቻ አይደለም፣ በአራቱም የስፖርት አይነቶች ነው ያየነው። ይህም ውጤታችን ላይ የስፖርተኞቹ ስነልቦና ላይ ከፍተኛ መጎዳትን እንዳደረሰ ነው የምረዳው እኔ። በተደጋጋሚ ሲገለጽ እንደነበረውም በተለይ አትሌቲክሱ ላይ የአትሌቶች አመራረት ፌዴሬሽኑ እና ኦሎምፒክ ኮሚቴውም ተናቦ አለመስራቱ ወይም ለባለፉት አመታት ዘንድሮ ብቻ ሳይሆን ከሶስት አራት አመት በፊት ጀምሮ የነበራቸው ቁርሾ እያደገ እያደገ እዚህ ድረስ መድረሱና አንድም ሃይ ባይ አተው መፍትሄ አለመምጣቱ ለዚህ ውጤት ማነስ ትልቅ አስተዋጽኦ አለ። ይህ በእንዲህ እንዳለ በሰላሳ ሁለተኛው የቶኪዮ ኦሎምፒክ የኢትዮጵያ ቡድን ባልተለመዱ መስኮች ያመጣው አበረታች ውጤትም ከመልካም ሊቆጠር እንደሚገባ ታምሮ ያስታውሳል። ከአትሌቲክስ ውጪ ሶስት ስፖርቶችን ተሳትፈናል። አንደኛው የውሃ ዋና ነው። ውሃ ዋና በእድል ነው ያገኘ ነው። ማጣሪያ ሳናከናወን የአለም አቀፉ የስፖርት ፌዴሬሽኖች ማህበር የሰጠን እድል ነበር። ሁለት ስፖርተኞችን አሳትፉ ተብሎ ሁለቱ ሄደው አንዱ ተወዳድሮ አንዱ አቦዝግም ምክንያት ተመልሳለች። የአንዱ ጥሩ የሚመጡ ነው። ለተከታታይ ሶስት ኦሎምፒክ ነው። በነገራችን ላይ ለንደንም፣ ሬዮ ላይም እንደዚሁም ዘንድሮ ቶኪዮ ላይም በውሃዋና ተወዳድረናል። ብስክሌትም እንደዚሁ ማጣሪያ አድርጋ ሰላማማ ተሳትፋ ነበር። እሷ ላይም የነበሩ ዝግቦች ነበሩ። በተለይ ከብስክሌቱም ሞዴል አንፃር እንደዚሁም ከነበራት ከተደረገላት ድጋፍ አንፃር የሚነሱ ነገሮች ነበሩ። ግን መሳተፏም እንደዚሁ እንደ ትልቅ ይታያል። ትልቁ ያነሳው ነጥብ የወርቅ ቴኳንዶ የተገኘው ነው። ሰለሞን ቱፋ ከ58 ኪሎ ግራም በታች ባደረገው ውድድር በአንድ ቀን ነው እንግዲህ ውድድሩን ያከናወነው። እስከ ግማሽ ፍጻሜ ለመድረስ በቅቶ ነበረ፣ በኋላ ግን ሳይሳካለት የዲፕሎም ተሸላሚ ሆኗል። ይሄ ለመጀመሪያ ጊዜ ሳትፈንበታል በኦሎምፒኩ ለመጀመሪያ ጊዜም ትልቅ ውጤት ያስመዘገብናቸው ናቸው። እንደዚሁም በአጫጭር ርቀቶች ወጣት አትሌቶችን አይተናል። እርግጥ አሁንም ወደታች አልወረድንም። መቶ ሁለት መቶ አራት መቶ ሜትር ባንሄድም ከስምንት መቶ ሜትር እና አንድ ሺህ አምስት መቶ ሜትር ላይ ወጣት አትሌቶችን ማየት ችለናል። ኢትዮጵያ በመጪው የኦሎምፒክ ተሳትፏ የተሻለ ደረጃ ላይ እንዲደርስ ምን ታድርግ በሚለው ዙሪያ ታምሩ የእሱን እይታ አካፍሉናል። አስተዳደራዊ ጉዳዮች መስተካከል አለባቸው። ከላይ የሚመሩት ከላይ የሚዘውሩት አለቆች አልነካም፣ በአይነት ባለፈ ለስፖርቱ ማሰብ ይኖርባቸዋል። አሁን የኦሎምፒክ ኮሚቴን ብንመለከት ምርጫው በውዝግብ መጥቶ ነው እዚህ ድረስ የደረሰው። አትሌቲክስ ፌዴሬሽን ብታይ ደግሞ የአትሌቶች ምርጫ ላይ እንደዚሁ ቅሬታዎች ይቀርባሉ። ይበልጥ ግልጽ ለማድረግ ለምሳሌ በኦሎምፒክ ኮሚቴው ፕሬዚዳንት ዶክተር አሸበር ወልደ ጊዮርጊስ እና በአትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ደራርቶ ቱሉ መካከል ያለው ውዝግብ ከሮ ከሮ እዚህ ድረስ አምጥቶናል። ይሄ መፈታት አለበት። ለውጤቱ ማጣትም አንደኛው አስተዋጽኦ የአስተዳደራዊ ጉዳዮች ናቸው። የሚገርመው ታላላቅ አትሌቶች እንደ ዘንድሮ እንዲሁም በአመራር ላይ የቀረቡበት ነገር የለም። ለምሳሌ በኦሎምፒክ ኮሚቴ በኩል ከዶክተር አሸብር ምክትል ያሉት ብርሃን ያደረና ኃይሌ ገብረስላሴ ናቸው። በአትሌቲክስ ፌዴሬሽን በኩል ደግሞ ከደራርቱ ምክትል ያሉት እነ ገዛኸኝ አበራ ናቸው። እና ስፖርቱን ያውቁታል፣ አትሌቲክሱን ያውቁታል። ግን ተግባብተው መስራት አልቻሉም። ሁለተኛው በጣም ብዙ ባለሙያዎች ያስፈልጉናል። ለምሳሌ ከሚነሱት ነጥቦች መካከል ቶኪዮ ሙቀት ቶኪዮ ወበቅ ነበረው። ግን አትሌቶቻችን የት ነበር ሲዘጋጁ የነበሩት? ቀደም ብለው ቶኪዮ መጥቶ ጉዳዮችን ማጥናት አየሩን ማየት፣ እድሜ ለቴክኖሎጂ ብዙ ነገሮች ማድረግ ይቻላል እና ይህን የሚያግዙ ከአመጋገብ ልምምድ አሰጣጥ፣ አሁን ብዙዎች ብለው ሲያቋርጡ በህመም ነው ይባላል። እነሱን ሁሉ ማጣራትና ማየት የሚችል አንድ እንደዚሁ ቡድን ያስፈልግ ነበር። አድማጮቻችን ከስፖርት ጋዜጠኛውና ተንታኙ ታምሮ አለሙ ጋር ያደረግነው ቆይታ ሙሉ ቅጂ በድረገጻችን ላይ ይቀመጣል። እንድታዳምጡት እንጋብዛለን። ታምሮ ለሰጠን ሙያዊ ትንታኔ በእናንተ ስም አመሰግናለሁ። የዛሬው ስፖርት መሰናዶም በዚሁ ተቋጨ። እኔም ሀብታሙንና እንግዳውን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጁ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ታዲያ አድማጮች፣ ለማስታወስ ቀደም ብዬ የነገርኳችሁን ራዲዮ በቴሌቪዥን ጋቢና ጀምሯል። ሌሎች ፕሮግራሞቻችንም ይጀምራሉ። አማርኛና ኦሮምኛም ሲደርሱ እንዲሁም ትግርኛ እንደደረሱ እናስተዋውቃለን። በነገ እለት ግን መከታተል እንዳትረሱ። ጋቢና ጋቢና የአሜሪካ ድምጽ ራዲዮ። አድማጮች አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል በዚሁ የተሰናበትኩ ሰላም፣ ደህና አደሩ።